صفاء okay, طويل لا مهبرة <applause> ኢየሱስ ናዝራዊ በደ ዮሐንስ ተጠምቀ። ኢየሱስ ናዝራዊ ሰማያዊ ሰማያዊ ሰማያዊ ሰማያዊ የጥምቀትን በዓል በሜልበርን ከተማ ታቦታትን በጥምቀት ባህር አውጥቶ ማክበር ከተጀመረ ዘንድሮ 14ኛ ዓመቱን አስቆጥሯል። በዘንድሮ ዓመትም በሜልበርን አካባቢ የሚገኙት አራቱ አብያተ ክርስቲያናት የሜልበርን ደብረ ሰላም መድሃን ያለም፣ ደብረ ሰላም ቅዱስ ሚካኤል፣ የምዕራፈ ቅዱሳን አቡነ ተክለ የልደታ ለማርያም አብያተ ክርስቲያናት በአንድ ላይ በመሆን በሳምንቱ መጨረሻ ቅዳሜና እሁድ አክብረውታል። ከአውስትራሊያ ዋና ዋና ከተሞች ማለትም ከሲድኒ፣ ብሪስበን፣ ኩዊንስላንድ፣ አዴላይድ፣ ታዝማኒያና ፐርስ የመጡ አማንያንም ከሜልበርን ምዕመናን ጋር በአንድ ላይ በመሆን አክብረውታል። የፉትስክሬ መናፈሻ ስፍራም ዙሪያው አቀበት የበዛበት በተፈጥሮ ሳር በእንክብካቤ በተያዙ አበቦችና ዛፎች የተዋበ እንዲሁም በውሃ ዳርቻ የተከበበ ሲሆን ታቦታቱ ከየአብያተ ክርስቲያናቱ መጥተው የሚያርፉበትም ማዕከላዊ ቦታ ከሁሉም አቅጣጫ ሆነው ለሚታደሙት ምእመናን የአይን ማረፊያ ነው። የሜልበርን የአየር ጠባይ በሁለቱም ቀናት ከ30 ዲግሪ ሴንቲግሬድ በላይ የነበረ ቢሆንም ከመናፈሻው የሚነፍሰው ነፋሻ አየር አየርና በለመለመው ሳር መሃል ያሉት ዛፎች ለአማኒያኑ የፀሐዩን ሐሮር መከላከያ ጥላ ሆነውለታል። ለጥምቀት ያልሆነ ቀሚስ ይበጣጠስ የሚለውን ብሂልም ለማስቀጠል ይመስል ዘንድ አገር ቤት ምን የባህል ልብስ ቀረ በሚያስብልክ ከህፃናት እስከ አዋቂዎች ድረስ የተለያዩ የአገር ባህል አልባሳትን የለበሱ አማንያንም በፉትስክሬ ውብ መናፈሻ ፈሰው ሲታዩ የሚሰጡት መስህብ ልዩ ነው። በዓሉ ከሃይማኖታዊ አንድምታውም ባሻገር በቤተሰብ፣ በጓደኛ፣ በዘመድ አዝማድ አንድ ላይ በመሰባሰብ የመገናኛ የመጠያየቂያና ጥሩ ጊዜ የማሳለፊያ ቀንም ሆኗል። የዘንድሮ የጥምቀትን በዓል ያዘጋጀው ቤተ ክርስቲያንም የሜልበርን ምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቤተ ክርስቲያን ሲሆን በዓሉ ከመጠናቀቁ በፊት የዘንድሮ በዓል እንዴት አለፈ በማለት አስተዳዳሪውን መጋቢ ምስጢር ቀሲስ ስንታየው አባተን አነጋግረናል። እሳቸውም በዓሉ በመልካም ሁኔታ እንዳለፈ ገልጸውልናል። እህታችን ማርታ፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሰን። እንኳን ማንችንም አደረሰች። የጥምቀት በዓል ያው በሀገራችን ከሚናፈቁ በካህናቱም በምእመናኑም ዘንድ እጅግ ከሚጠበቁና ከሚወደዱ በዓላት መካከል አንዱ ነው። በዓሉ ቤተክርስቲያናችን በአደባባይ ከምታከብራቸው በዓላት መካከል ትልቁ በዓል ነው። ከጌታ ዘጠኙ አበይት በዓላት መካከል አንደኛው በዓል ነው እና በዓሉ ትልቅ እንደመሆኑ ዝግጅቱም ትልቅ ነው። ሌሎቹ በዓላት እለቱን ተጀምሮ እለቱን የሚፈጸሙ ናቸው። የጥምቀት በዓል ግን ከዋዜማው ጀምሮ ታቦተ ሕጉ ተይዞ ጥንቀተ ባህር ወዳለበት ቦታ ረዥም መንገድ ነው። በተለይ በሀገራችን የሚካሄደው እዚህ ቢሆን ደግሞ ቀላል አይደለም። በመኪና ተሄዶ ከዛም በኋላ ነገር አለና በሁለተኛ ቀን ደግሞ እንደዚህ ቀኑ ሙሉ የሚዋልበት ስለሆነ ባሉ በስጋ አይን ሲታይ አድካሚ ነው። ይልቁን ደግሞ ተረኛ ደብር መሆን ደግሞ ሌላ። ለምን የሚመጣው እንግዳ በሙሉ ለባሉ የሚመጣው ማስተናገድ የሚጠበቅበት ደብሩ ነው። እንግዶችን ያስተናግዳል። በቤተ መቅደስ መሟላት የሚገባውን ነገር በሙሉ ያሟላል። ካህናቱን በሚያስፈልገው ነገር ሁሉ ይንከባከባል። ለምእመናኑ ደግሞ ተመጣጣኝ በሆነ ነገር ማቅረብ የሚገባውን ነገር ያቀርባል እና ከዚህ አኳያ ገንዘብ እንኳን ቢኖር የሰው ኃይል ማግኘት በጣም ከባድ ነገር። ሰው ይኖራል፣ በቁጥር ሰዎች ብዙ ይኖራሉ። ግን ያንን ለስራው የሚገባ ሰው የሚገባውን እውቀት ያለው የሚገባውን ትጋት ያለው መታዘዝ ያለው ነገር ማግኘት ቀላል ነገር አይደለም። የሚከብድ ነው። የሆነ ሆኖ ግን እግዚአብሔር ይመስገን የደብራቸው ምእመናን ሽማግሌዎቹ ሳይቀሩ ምናልባት ከትላንት ወዲያ አርብ እያየው ነበረ የዘጠና አመት ሽማግሌ ቁጭ ብለው ሲከትፎ ሲቆርጡ ሳይነ ነበር የዘጠና አመት ሽማግሌ ናቸው። ሙቀት አለ እንግዲህ ይህን ያህል ድረስ ነበር። ከህፃናት ጀምሮ እስከ ዘጠና አመት ሽማግሌ ድረስ የነበረው ኮሚትመንት ትጋት በጣም ደስ የሚነገር ነው። ያደክማል ግን ይሄ የህዝቡ ትጋት ሲታይ ደግሞ በጣም ደስ የሚል ነገር ነው እና ደስተኛ ነው። እንደዚህ ሃይማኖታዊ በዓላት ከሃይማኖት ባሻገር ለህብረተሰቡ የሚሰጡት ስነ ልቦናዊ እርካታ አለ። ከሃይማኖታዊ አንድምታው ባሻገር ማህበረሰባዊ አንድምታው ምንድን ነው? ጥምቀት ጥምቀት ሁለት ገጽ ነው ያለው። አንደኛ በሃይማኖቱ በኩል ያለው ነገር የምናስብበት ነገር ነው። ሁለተኛ ደግሞ በህብረተሰቡ የሚኖረው ማህበራዊ አገልግሎቱ ህዝቡ ምንድነው የተገናኘ ከሀገሩ ጋር ያለው ነገሩ ያልተቋረጠ ሀገሩ የለመዳቸውን ነገሮች በጎ ነገሮችን የሚያስብበት ኢትዮጵያዊነቱን የሚያስብበት ለልጆቹ ከሚያስተላልፍባቸው መንገዶች መካከል አንዱ ነው። ጥምቀት ባለምን ሁሉም በእድሜ ገደብ ሳይኖር በጾታ ገደብ ሳይኖር ሁሉም ናቸው የሚሳተፉበትና ከዚህ ከዚህ አኳያ ህዝቡ አንድነትን ማህበራዊ ትስስሩ የጎላ የጠበቀ እንዲያደርግ ያደርገዋል። ከዛም ውጪ ይጠያየቅበታል ሲሆን ለምሳሌ አሁን በዛሬው በዓል ላይ በዚህ በቪክቶሪያ ግዛት ያሉ ሰዎች ብቻ አይደሉም የመጡት እስካሁን ባለኝ መረጃ ምናልባት ከሰሜን ግዛት ካልሆነ በስተቀር ኖሪ ሰንተሪ ከሚባል ካልሆነ በስተቀር ከሁሉም ሴቶች ሰዎች አሉ። ዛሬ አይቻቸዋለሁ። ከታዝማኒያ ሰዎች አይቻለሁ። ከፐርዝ አይቻለሁ። ከኩዊንስላንድ ከብሪዝበን አይቻለሁ። ከአድላይድ አይቻለሁ። ከኒው ሳውዝ ዌልስ፣ ከሲድኒያ አይቻለሁ። ምናልባት ከካምቢራ ሊኖሮች ለው እና ይሄ ማለት ህዝቡ እንዲጠያየቅ ለምን ከኑሮው ጥበት የተነሳ ከጊዜ ማጠር የተነሳ ህዝቡ የሚጠያየቅበት አጋጣሚ የለው። ይሄኛው ግን ለህዝቡ ያንን ብሎ በአመት አቅዶ ስለሚመጣ ህዝቡ እንዲጠያየቅ ያዘነው እንዲያጽናና፣ የታመመው እንዲጠይቅ እና ይሄን ይሄን የመሳሰል ነገር ትልቅ ዕድል ነው ሚቀ አሁን ያየ ነገር ነው። ብዙ የዛሬ ስንት አመት ያየኋቸው ለምሳሌ አሁን ከካይሮ ወደዚህ ከመምጣቴ በፊት ከኔ በፊት ወደዚህ ሀገር የመጣ ሰው አገኘሁኝ። ዛሬ ፐርዝ የሚኖሩ ሰዎች ናቸው። በጣም ነው የገረመኝ እንግዲህ ሁን እዚህ 12 ዓመቴ ነው፣ 13ት ዓመት የሆናቸው ማ ዛሬ ነው ያየኋቸው። ትልቅ ነገር ነው። በህይወት በጤና ንኖሮ እነዚህ ሰች ጋር መገናኘት ቀላል ነገር አይደለም። እና እንዲህ ዓይነት ነገሮች ሰው እንዲቀራረብ ህዝብ አንድ እንዲሆን ያደርጋል። እና ይሄ ደግሞ ነገ ጠዋት በሀገራዊ ጉዳይ ላይ ቤተክርስቲያን ጉዳይ ላይ በማህበራዊ ጉዳይ ላይ ህዝቡ እንዲጠያየቅ እንዲረዳዳ ያደርጋል። እና ለዛ ነው ሃይማኖታዊ ብቻ አይደሉም ማህበራዊ ጉዳዮችም አሉት ማለት ነው። እናመሰግናለን መልካም በዓል ይሁንላችሁ። እግዚአብሔር ያርስጥልን መልካም ነርጋ አድርግልሽ ማርታ። አንቺንም በጣም መሰግናለሁ። አንደኛ እንደ ሃይማኖትሽ ባህላዊ መስለሽ ሀገርሽ መስለሽ በታሽም፣ ሁለተኛ ደግሞ በሙያሽ ደግሞ እያገለገልሽ ያለሽው በየጊዜው የምታደርጊው ነገር ነው። እኛው እና ኤስ ቢ ኤስ ይሄን ጉዳይ አስፍቶበት ለወደፊቱ ንጥሩ ነገር ነው። ማህበረሰቡ ማንቃት እንዲያውቅ ማድረግ የማህበረሰቡን ማህበራዊ ጉዳዮችን በስነስርለ ህዝቡ ማድረስ መቻል ተልእኮ ስለሆነ እንድትበረቱ እኔም ጸሎቴ ነው። እግዚአብሔር ይስጥልኝ። የጥምቀት በዓልን ለማክበር ከብሪዝበን የመጡት መላከ ጸሐይ ቀሲስ መንግስቱ ሀይሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅ እንዲሁም የቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ በዓሉ ከኦርቶዶክሳውያንም አልፎ ለመላው አውስትራሊያ በመላው አውስትራሊያውያን ዘንድ እንዲታሰብ በብርቱ መስራት እንደሚያስፈልግ ተናግረዋል። እግዚአብሔር ስጥልን። ኤስቢኤስ ሁልጊዜም አስባችሁ እንዲሁ ባላችሁ ሁሉ ስለምታደምቁልን በጣም አመሰግናለሁ። ወደ ጥያቄው ለመመለስ የዘንድሮ ጥምቀት በጣም በጥሩ ሁኔታ እየሄደ ነው ያለው። ዋናው ኛ የምንፈልገው አንዱ ሃይማኖታዊ አምልኮ እንዳለ ሆኖ ማህበረሰቡ የሚገናኝበት የሚነጋገርበት ስለ እምነቱ፣ ስለ ቤተ ክርስቲያኑ፣ ስለ ሀገሩ የሚያስብበት ነው። መቼም እንዲህ አይነት ስብስብ ወይም ደግሞ እንዲህ አይነት መገናኘት እንደዚህ በጥምቀት ካልሆነ በስተቀር አይገኝም እና ሰውን ከየትኛውም ቦታ ሰብስቦ ከሁሉም የአውስትራሊያ ክፍሎች ሰብስቦ እንዲህ በአንድ ላይ በተዋበ በአንድነት ሆነን ማክበራችን ለእኛ ትልቅ ነገር ነው የምለው ምክንያቱም አሁን ሰው በፖለቲካ በእምነት በዘር ተለያይቶ ዘር ከ ሃይማኖት በላይ የሆነበት ጊዜ ላይ ደርሰናል እና ያን ሁሉ ሰብሮ መጥቶ የሁሉ ሰው እንደዚህ ማክበሩ ለእኛ በጣም ትልቅ ስኬት ነው። ባይነ በምስራቅ አውስትራሊያ ሀገረ ስብከት በየአመቱ ያሉት አብያተ ክርስቲያናት አንዳንድ በዓላትን እንዲያከብሩ ተደርጓል እና ባለፈው አመት ደብረ ሰላም መድኃኔ ዓለም ነበር። አሁን ደግሞ ምዕራፈ ቅዱሳን ተክለ ሃይማኖት ናቸው እየከበሩ ያሉት እና እንደዚህ ኃላፊነትን በየአመቱ ተከፋፍሎ የማክበሩ ሀሳብ ምን ያህል ውጤታማ ሆኖ አገኛችሁት? ሁለተኛ አመት ላይ ነው ያለው አሁን ዘንድሮ እውነት ነው። አንዳንድ ጊዜ ነገሮች ቦታ ቦታ እስኪዙ ድረስ ትንሽ ሊያስቸግሩ ይችላሉ። ግን ጥሩ የሆነ ነገር ሆኖ ያገኘ ነው ይሄኛው። ምክንያቱም ሶስቱ አብያተ ክርስቲያናት ሶስት ዓመት ያርፋሉ። አራተኛው ስራ ላይ በሚሆንበት ጊዜ ሶስቱ ያርፋሉ። አለበለዚያ ሁሉም በየአመቱ ሰራተኛ የሆን ስለነበረ ሁሉም የሚደክመውም የማይደክመውም እኩል ነው። እና በዚህ ላይ ደግሞ አንድ ወደፊት የሚመጣ አንድ ወደኋላ የሚያለምጥ ስለሚኖር አንዳንድ ጊዜ ያን ሁሉ ለማስተካከል እንዲህ አይነቱ ዋና መፍትሄ ሆኖ ያገኘ ነው። ደግሞ በተለይ ፓርቲሲፔሽን ከማሳደግና ኦነርሽፕን ከማሳደግ አኳያ እያንዳንዱ የኔ ነው ብሎ የሚያከብርበት እንደው ኃላፊነትን ከፍ የሚያደርግ የሚያስተምር ጥሩ ልምድ ያገኘንበት ነው። ካህንነት፣ ሙያው ባሻገር ደግሞ በማህበራዊ አገልግሎት ህብረተሰቡን ስለሚያገለግሉ ይህንን አውድ እንዴት ያውታል? ከሃይማኖቱ ባሻገር የስነ ልቡናዊ አንድምታ ወይም ጠቀሜታ ምን ይመስላል? ሰዎች መቼስ በአመት አንድ ጊዜም ቢሆን እንደዚህ ወጥተው ጥሩ የሆነ ፍሪ ታይም ማግኘታቸው ጥሩ ነው ነው ምለው ምክንያቱም እዚህ ሲመጡ ስለ ስራ አስቡም፣ እዚህ ሲመጡ ስለ ቤታቸው አስቡም፣ ስለዚህ ሲመጡ የሚያስቡት አንድና አንድ በአሉም ብቻ ነው እና በዚህ በዓል ላይ ደግሞ ብዙ አይነት ሰዎችን ያገኛሉ። በዚህ ውስጥ ደግሞ ከዓለም ውስጥ ካለው ጭንቀት መገላገል ብቻ ሳይሆን በዚህ ቀን አንድ ቀን ማግኘቱ ብቻ ሳይሆን ተመሳሳይ ችግር ያላቸው ወይም ተመሳሳይ ደግሞ ልምድ ያላቸው ሰዎችን ያገኛሉ እና ያ ደግሞ እኔ ብቻ አይደለሁም ለካ እንዲህ አይነት ችግር ያለብኝ ሁሉም እንዲህ አይነት ችግሮች አሉበት፣ ሁሉም እየተቋቋሙ ነው የሚለውን ጥሩ የሆነ መማሪያ ልምድ መለዋወጫ በዓል ነው ብዬ ነው የምገምተው በተለይ ደግሞ ለወጣቶቹ እንዳየሽው ያው በራሳቸው ቋንቋም ትምህርት የቀረበበት ሁኔታ አለ። አሁን ከዚህ እስከ ሰዓትም በኋላ እንደዚሁ አንድ ሌላ ትምህርት ይኖረናል። ይሄ ደግሞ ልጆቹ በራሳቸው የተወለዱበት አገር ይሄ ስለሆነ ለነሱ ሀገራቸው ይሄ ነው እና በሚገባቸው ቋንቋ ማስተማር ያስፈልጋል። አለበለዚያ ከቤተሰባቸውም ጋር ከሀገራቸውም ጋር ከእምነታቸውም ጋር ያላቸው ቁርኝንስ ወይም ቦንድ እንዳይበጠስ አንዱና ትልቁ ማገናኘው እንዲህ አይነት በዓላት ናቸው እና ከዚህ አኳያ ጥሩ በዓል ነው ነው የምለው። እንግዲህ መቼስ የባለ ብዙ ነገሮች ነው። ወጣቶቹ እንደምታየው በየቦታው አሁን አንድ ላይ ቁጭ ብለው ያወራሉ፣ ይጫወታሉ። እንደው በጣም የሚገርም ነው። እንዴት አድርገው በየዛፉ ስር ሰይድ በሙሉ የሚያወራ ሰው ነው የማገኘው። እና ይህ ማለት ምን ያህል ሰው ተነፋፍቆ ነበረ ምን ያህል ይፈላለግ ነበረ። እና ዓለም ስራ ጭንቀት፣ በቃ አገናኘው ብሎ በተለያየ መልኩ የቆየ ሰው ነው እና ይሄ ሰው ከሲድኔ የመጣለ ከአደላይዴ የመጣለ ከብሪዝበን የመጣለ በዚህ ሁሉ ውጣ ውረድ ውስጥ ተለያይቶ የቆየው ሰው ዛሬ ሲገናኝ የፈውስ ቀን ነው። ዛሬ እንደውም በትክክልም ክርስቶስ በዮርዳኖስ ሲመጣ የሰውን ልጅ የጠራበት የፈወሰበት ያዳነበት ወደ እርሱ ያዋህደው አንድ ያደረገበት ስለነበር ዛሬም ደግሞ ሰው ወደ አንድነት የሚመጣበት ወደ ህብረት የሚመጣበት ወደ መተሳሰብ የሚመጣበት ለካ እንዲህ አይነት ኮሚኒቲ አለኝ እንዲህ አይነት እምነት አለኝ ብሎ በውስጡ ትልቅ የሆነ ኩራት የሚቀርጽበት አንድምታ ነው። እኔነትም ጭምር የሚቀረጽበት በዓል ነው እና ከዚህ አኳያ ሰክሰስፉል ነን ባይ ነኝ፣ ግን በቂ ነው አልልም። ወደፊት ብዙ ነገር መስራት ይኖርብናል። ኮሚኒቲውም በሰፊ ሆነት መሳተፍ ይኖርበታል። ምክንያቱም ይሄ ትልቅ በዓል መሆን የሚችል በዓል ነው። እንደገና ደግሞ እንደሰማሁት በዚህ በሜልበር ከተማ ከ20 ሺህ እስከ 25 ሺህ ህዝብ ይኖራበታል የሚባል ነው እና ይሄ ቢያንስ ወደፊት ከ5 ሺህ እስከ 7 ሺህ ማለም አለብን። ያን ድረስ ደግሞ ወደ 10 ሺህ ቀስ ከፍ እያደረግን ማሳደግ መቻል አለብን። አይደለም ኦርቶዶክሱ ሌላውን እንኳን ዓለም ራሱ አትራክት ማድረግ ይኖርብናል ብዬ ነው የምገምተው። እና በዓሉም ደግሞ እንደሚያድግ ምንም ጥርጥር የለኝም። ምናልባት የኮሚኒቲ ኤዲኬሽን ያስፈልገን ይሆናል ምን ያህል አስፈላጊ ነው የሚለውን ኤስቢኤስንም ራሱ እየተጠቀምን ወደፊት በዓሉን ከፍ ለማድረግ እንሰራለን ብዬ ተስፋ አድርጋለሁ። ከዚያ ውጭ ግን በጣም ጥሩ የሆነ ሰክሰስፉል የሆነ በዓል ነው እያከበርን ያለ። ነው ደግሞ ዛሬ ፕሮግራማችን እንዳየሽው ቀልጠፍ ቀልጠፍ ያለ ነበረ እና ይሄ ደግሞ የአየሩንም ትንሽ ከበድ ያለ ሙቀት ስለነበረ

በሜልበርን ተከናውኖ የነበረው የ2025 ዓም የጥምቀት በዓል ዝግጅት ይህንን ይመስል ነበረ። የዓመት ሰው ይበለን። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።